ኬንያ በቅርቡ ያካሄደችው ፕሬዝደንታዊ የምርጫ ሂደት ፍትሐዊ አልነበረም ሲል የሀገሪቱ ጠቅላይ ፍርድ ቤት ውጤቱን ውድቅ አደረገ። ምርጫው በድጋሚ እንዲካሄድም ወስኗል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ይዟል። ነሐሴ 2009 ዓ ምት በተካሄደው የኬንያ ፕሬዚዳንታዊ ምርጫ ተቀማጩ ፕሬዚዳንት ወሩ ኬንያታ ማሸነፋቸው በምርጫ ኮሚሽኑ ብታወጅም የተመራጩ ፕሬዚዳንት ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ውጤቱን እንደማይቀበሉ በማሳወቅ ለሀገሪቱ ጠቅላይ ፍርድ ቤት አቤቱታ አስገብተው ነበር። የዛሬውን የፍርድ ቤቱን ውሳኔ ያስተላለፉት ዳኛ ዴቪድ ማራጋ የሀገሪቱ የምርጫ ቦርድ ፕሬዚዳንታዊ ምርጫውን ሕገ መንግስቱ እና የሀገሪቱ የምርጫ ሕግ በሚያዙት መሰረት ባለማካሄዱ ውጤቱ ውድቅ ማድረጉን አስታውቀዋል። A declaration is hereby issued that the presidential election held on 8 August 2017 was not conducted in accordance with the Constitution and the applicable law rendering the declared results invalid, null and void. ነሐሴ 2 2009 ዓ ም የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱ ሕገ መንግሥትና ሌሎች የሀገሪቱ የምርጫ ሕጎች በሚያዙት መንገድ ባለመካሄዱ የምርጫ ውጤቱ ተሽሯል። ሁለተኛ፣ የምርጫ ውጤት በዚህ አዋጅ በመሻሩ ተመራጭ ፕሬዝዳንት ተብሎ የታወጀው በይፋ እንዲነሳ ተወስኗል። ሦስተኛ፣ የሀገሪቱ ሕገ መንግሥት አንቀጽ 143 እና የሀገሪቱ ምርጫ ሕግ በሚያዙት መሰረት የመጀመሪያው ተከሳሽ በ60 ቀናት ውስጥ አዲስ ምርጫ በጥንቃቄና ሂደቱ ሊረጋገጥ በሚችልበት መንገድ እንዲያካሂድ ትእዛዝ ተሰጥቶታል። ምርጫውን ማካሄጃ ወጪን በተመለከተ እያንዳንዱ የፖለቲካ ፓርቲ የራሱን ወጪ የሚሸፍንበትን መንገድ ይፈልግ። ዳኛው ማራጋ አክለው ስለ ዛሬው ውሳኔ የኬንያ ሕግ በሚያዘው መሰረት ሙሉ መረጃ በ21 ቀናት ውስጥ ለሕዝብ ይፋ እንደሚደረግ ገልጸዋል። ነሐሴ ሁለት ተካሂዶ የነበረው የኬንያ ምርጫ በተለይ የፕሬዝዳንታዊ ምርጫ ድምፅ ቆጠራና ውጤቱን ይፋ የማድረጉ አሰራርና ሂደት ተቃውሞ ገጥሞት የነበረ ሲሆን የኡሁሩ ኬንያታ ተቀናቃኝ የሆኑት ራይላ ኦዲንጋ የፕሬዝዳንታዊ ምርጫ ውጤት እየተገለጸ በነበረ ጊዜ በሀገሪቱ ዋና የምርጫ ማዕከል እየተላለፉ የነበሩት ውጤቶች ምርጫ ጣቢያዎች ላይ ካሉት ውጤቶች ጋር እየተስተያዩ አልነበረም ሲሉ ቅሬታ አሰምተው ነበር። ሚስተር ኦዲንጋ የኬንያ ጠቅላይ ፍርድ ቤት ዛሬ ውሳኔውን ከሰጠ በኋላ ባደረጉት ንግግር ዛሬ በአፍሪካ ታላቅ ፍትህ ተፈጸመ ዛሬ በአፍሪካ ዲሞክራሲ ውስጥ ለመጀመሪያ ጊዜ ፍርድ ቤት ፍትሐዊ ያልነበረን የፕሬዚደንታዊ ምርጫ ውጤት እንዲሻር ወስኗል። ይህ ውሳኔ በጣም ታሪካዊ ነው። ይህንን ፍትሐዊ ብያኔ ለኬንያ ሕዝብ የሰጡትን ዳኞች በጣም ላመሰግን ወዳለሁ። የሕግ ጠበቆቻችንንና መረጃ በመሰብሰብ የተባበሩትን የኬንያ ወጣቶችም በዚህ አጋጣሚ በጣም አመስገን እፈልጋለሁ። እኛ በምርጫ ቦርዱ ላይ አሁን ባለበት አቋሙ ምንም እምነት የለንም። እንዲያውም ብዙዎቹ ከፍተኛ ወንጀል ስለፈጸሙ በሕግ ሊጠየቁ ይገባል እንላለን። ስለዚህ እነዚህ የምርጫ ቦርድ ኃላፊዎች ሕግ ፊት ቀርበው በኬንያ ሕዝብ ላይ ለፈጸሙት አስጸያፊ ተግባር እንዲከሰሱ እንጠይቃለን። የኬንያ የምርጫ ቦርድ ተቀማጩ ፕሬዚዳንት ኡሁሩ ሙይጋይ ኬንያታ 8 ነጥብ 2 ሚሊዮን ድምፅ በማግኘት አሸንፏል ብለው ውጤቱን ይፋ ማድረጉ ይታወሳል። የኬንያታ ዋና ተቀናቃኝ የሆኑት ራይላ አሞሎ ኦዲንጋ ያገኙት ድምፅ 6.7 ሚሊዮን በመሆን ተሸንፈዋል ተብሎ ቢታወጅም፣ ኦዲንጋ ውጤቱን ባለመቀበል አቤቶታቸውን ይዘው ወደ ፍርድ ቤት ሄደዋል። ፕሬዚዳንቱ ኡሁሩ ኬንያታ የዛሬውን የፍርድ ቤቱን ውሳኔ ከሰሙ በኋላ ውሳኔውን በግል ቢቃወሙም ለመቀበል ግን ዝግጁ መሆናቸውን ገልጸዋል። ዛሬ በተሰጠው ውሳኔ በግሌ አልስማማም፣ ግን አከብረዋለሁ። ፍርድ ቤቱ የራሱን ውሳኔ ያሳልፏል፣ ማክበር አለብን። በተጨማሪም ኬንያውያን በሙሉ አሁንም በሰላም እንድትነጋገሩ ደግሜ ጠይቃችኋለሁ። እናንተ ዘንድ አንዳች ጥፋት የለም። ሁሌም ጎረቤቶቻችሁ ናቸው። ሁሌም የሚያስፈልጓችሁ ሰዎች ቢኖሩ እነርሱ ናቸው። እኔና ምክትሌ ግን ወደ ህዝብ ተመልሰን ለመወዳደር ዝግጁ ነን። ከፍርድ ቤቱ ውሳኔ በኋላ ብዙ የራይላ ኦዲንጋ ደጋፊዎች ኬንያ ጠቅላይ ፍርድ ቤት ፊት ለፊት ወጥተው ደስታቸውን ሲገልጹ ተስተውለዋል። የኬንያ የምርጫ ህግ በድጋሚ መደረግ ያለበት ምርጫ በ60 ቀናት ውስጥ መከወን እንዳለበት ይደነግጋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ